ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጾ አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃ ብቻ እንደሚጎበኙም ገልጿል። የኢትዮጵያ መንግስት እንደ ሲፒጃ ያሉ ዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም። በጋዜጠኝነት ሙያው የታሰረ ጋዜጠኛ የለም ሲልም ይከራከራል። ጽዮን ግርማ ዘገባ አላት። የጋዜጠኞች ደህንነት ተሟጋቹ ድርጅት የ2016 ሪፖርቱን ይፋ ባወጣበት ጊዜ በመላው ዓለም 259 ጋዜጠኞች በስራቸው ምክንያት በእስር ላይ እንደሚገኙ አስታውቋል። የሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ እንደሚሉት እነዚህን እስረኞች ለማሰብና ለማስታወስ በዚህ ዓመት ከጥር ወር መጨረሻ ጀምሮ ሃሽታግ ፍሪ ደ ፕሬስ ወይም ነጻ ሚዲያ በሚል የድረገጽ ዘመቻ ከፍተው ሰባት ጋዜጠኞችን በመምረጥ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ሲሰሩ መቆየታቸውን ይናገራሉ። ከእነዚህ ከተመረጡ ሰባት ጋዜጠኞች ውስጥ አንዱ በእስልምና ጉዳዮች ላይ አተኩሮ የሚሰራው የቢላል ራዲዮ ጋዜጠኛ ዳርሴማ ሶሪ ከኢትዮጵያ ሲሆን ከሱ ጋር ደግሞ አስራ ስድስት ጋዜጠኞች በእስር ላይ እንደሚገኙ ተገልጿል። በርካታ ጋዜጠኞችና የጦማር ጸሐፊዎች ያለምንም ምክንያት መታሰራቸውን ለማሳየት ያደረግነው ዘመቻ ነው። የሥራቶቹን ፍትሐዊነት የሚያስረዱ ጭብጦች ፈጽሞ የሉም። ለዚህ ዘመቻም የመረጥናቸው ታሳሪዎች ታሪካቸው የማይረሳ ነው። አንዳንዶቹ የታሰሩበት ወቅት ከዚህ ዘመቻ ጋር ስለገጠመ፣ ሌሎቹ ደግሞ ግልጽ ደብዳቤ በመጻፍ አናንያ ሶሪ በቅርቡ እንዳደረገው ባስተላለፏቸው መልእክቶች የተነሳ ነው። እኛ እያልን ያለነው ሁላቸውም በፍጥነት መፈታት አለባቸው ነው። በዓለም ዙሪያ ጋዜጠኞችን ማሳደድ እና ማሰር እየጨመረ መምጣቱ ሲፒጄን እንደሚያሳስበው የገለጹት ሙረቲ ከአፍሪካ ጋዜጠኞችን በማሰር አንደኛ ግብጽ፣ ሁለተኛ ኤርትራ፣ ሶስተኛ ደግሞ ኢትዮጵያ ናት ብለዋል። ኤርትራ ጋዜጠኞች በቤተሰቦቻቸው ጭርሱን እንዳይጎበኙ በመከልከል አንደኛ ስትሆን፣ ኢትዮጵያ ደግሞ በከፊል እንዲጎበኙ በመፍቀድ አንዳንዴ እንዳይጎበኙና ሲጎበኙ ደግሞ ለጥቂት ደቂቃዎች ብቻ በመፍቀድ የሚነበብ ነገር ከማግኘት ጀምሮ ሌሎች መብቶችን ግን ትገድባለች ብለዋል። ሲፒጄ በዚህ ዘመቻው ያጎላው ጋዜጠኛ ዳርሴ ማሶሪ ባለቤት ወይዘሮ ናኢማ ሸምሱ ባለቤቷ ከታሰረ ሁለት አመት ሊሞላው ጥቂት ቀናት እንደቀሩትና የአራት አመት ከስድስት ወር ፍርደኛ እንደሆነ ተናግራለች። ከዚህ ቀደም ቂሊንጦ ማረሚያ ቤት እንደነበር፣ አሁን ደግሞ በሚገኝበት ቃሊቲ ማረሚያ ቤት በቀን ለሁለት ሰዓት ተኩል መጠየቅ እንደሚቻል ገልጻለች። አስቸጋሪ የሆነው ግን በቅዝቃዜ ምክንያት እስር ቤት ውስጥ እንዳለ የሳንባ ምች ታሞ እንደነበርና እዛው የእስር ቤቱ ሆስፒታል ከአንድ ወር በላይ በኦክስጅን እየተነፈሰ ሲታከም እንደነበር ገልጻለች። አሁን በሽታው እንዳያገረሽበት ሙቀት የሚሰጥ ልብስ ለማስገባት ጥረት ላይ መሆኗን ትናገራለች። ልብስ አይገባም። በጣም ቅዝቃዜ ያለ በቆርቆሮ በሆነ ቤት ይቀርና በጭቃም በግንብ ቤትም እንዲሁም ይቀዘቅዛል። አደለም ለታመመ ሰው ማለት ነው ወረቀት አስመጥቼ በልብሰ በማስገባበት ሰዓት ዛሬ እንዲህ ሁለተኛ ሌላ ልብስ አመጣለሁ እንዳስ በዚህ ወረቀት ሁለተኛ መግባታት አይችልም ዛሬም ብቻ አስገቢ ብለው ነው። አስራ ስምንት አመት ተፈርዶበት ከታሰረ ከአምስት አመት በላይ ያስቆጠረው ጋዜጠኛ እስክንድር ነጋ በዚህ በ አስራ ስድስት ጋዜጠኞች ውስጥ የተካተተ ሲሆን ባለቤቱ ወይዘሮ ሰርካለም ፋሲል በበኩሏ እስክንድር ለረጅም አመታት የሚጠየቀው በጥቂት ግለሰቦች ብቻ ነው ትላለች። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው ከነሱ ውጪ ሰው አይገባም መጽሐፍት የሚነበብ ነገር ምንም አይነት ነገር አይገባም እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሰዋል። በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል ይበረብሩታል ምን ፍለጋ እንደሆነ አይታወቅም እሱ ላይ በጣም ጫና አለ ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው። እንዳለ መረጃ ከሆነ ጋዜጠኛ ተመስገን ደሳለኝም እንዲሁ በዝዋይ እስር ቤት እንደሚገኝና መጠየቅ ከተከለከሉ ከበርካታ ቀናት በኋላ አሁን ለጥቂት ደቂቃዎች በአንድ ወንድሙ ብቻ እንዲጠየቅ እንደተፈቀደለት እናቱ ወይዘሮ ፋና ይርዳቸው ይናገራሉ። ስርዓትም የለው። ያው በቃ አንደኛው ልጄ፣ ሶስተኛው ልጄ ነው በቃ መጥቶ የሚጠይቀው ነው። እሱም ብቻ ነው የፈቀዱት። ሌላ ሰው እዚህ አንድ ቦታ እንዳይደርስ እንዲያርጋችሁ እንዲያርጋችሁ እያለ መልሶታ። ያው እንግዲህ አሁን እሱ እየሄደ ይጠይቃል በሳምንት አንድ ቀን። በሌላ በኩል ጋዜጠኛ ኤልያስ ገብሩና ጋዜጠኛ አናንያስ ሶሪ በአስቸኳይ ጊዜ አዋጁ ስር መታሰራቸውንና እስካሁን ክስ ሳይመሰረትባቸው ፍርድ ቤት ሳይቀርቡ በአዋጁ መሰረት ይሰጣል የተባለውን የተሀድሶ ስልጠናም ሳይወስዱ በፖሊስ ጣቢያ በእስር ላይ እንደሚገኙ ጉዳያቸውን በመከታተል ላይ የሚገኘው የቅርብ የቤተሰብ አባል ለአሜሪካ ድምጽ ተናግሯል። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለጻፉ ብቻ አይታሰሩም ብለው ነበር ውጪ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ መሬት ላይ ያለው ማለት ነው። ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። በነጻነት ሀሳብን መግለጽ ሲባል እኮ የራሳችንን ሀሳብ ስንገልጽ የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ይህንን የኢትዮጵያ መንግስት አቋም ለሲፒጄው የምስራቅ አፍሪካ ተጠሪ ሙረቲ አንስቼላቸው ነበር Ethiopia has jailed dozens of journalists and bloggers ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው። ሲፒጄ እያደረገ ያለው የእነዚህን የሕሌና እስረኞች አበሳ ማሳየት ነው። እነዚህ ሰዎች መታሰር የለባቸውም ብለን እናምናለን። ሐሳባቸውም ሊቆለፍበት አይገባም እንላለን። ስለዚህ ያለምንም ቅድመ ሁኔታ መለቀቅ አለባቸው። ይህንን ሥራችንን የኢትዮጵያን ስም ለማጥላላት የምናደርገው እኩይ ተግባር ነው ብሎ መሰየም እውነታውን ለመጋፈጥ አለመሞከር ነው። በኢትዮጵያ የነጻ መገናኛ ብዙኃን ሕልውና በተለይ ደግሞ አብዛኞቹ የግል ነጻ የመገናኛ ብዙኃን የሚንቀሳቀሱበት ምሕዳር ከዘጠና ሰባቱ ምርጫ ወዲህ በመዘጋቱ የኢንተርኔት ጦማሪያን በጣም ወሳኝ የዜና ምንጮች ሆነዋል ያሉት ሙረቲ በዚህም ምክንያት ለእስር እየተዳረጉ ነው ብለዋል። የኢትዮጵያ መንግስትም ይህንን ድርጊት በአስቸኳይ እንዲያቆምና ጋዜጠኞችን እንዲፈታ ጥሪ እናቀርባለን ብለዋል በዚህ ጉዳይ ላይ ለመነጋገርም የኢትዮጵያን መንግስት ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ሙራቲ ሙቴጋ ለአሜሪካ ድምጽ ገልጸዋል